አድማጮች አሁን ወደ ሁለተኛው የመጽሔት ትንታኔ ርዕስ እናልፋለን። ዋሽንግተን ዲሲ የሚያቆየን ይሆናል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በዋሽንግተን የሰዓት አቆጣጠር በትናንትናው ምሽት ከምሽቱ ሶስት ሰዓት ላይ ለተወካዮች ምክር ቤት ጥምር ስብሰባ ባደረጉት ሁለተኛው አመታዊ ንግግራቸው ስራ ሊፈጥሩ የሚችሉባቸውን መንገዶችና አሜሪካን በዓለም ምጣኔ ሀብት ውስጥ ይበልጥ ተፎካካሪ አድርገባቸዋለሁ ያሏቸውን ትልሞቻቸውን ይፋ አድርገዋል። ያለባቸውን የበጀት እጥረት ለመቀነስም የመንግስቱ ወጪ ለተወሰኑ ዓመታት በከፊልም ለመቀነስ ወስነዋል። ከዋይት ሀውስ ሪፖርተራችን ኬንት ክላይን ያስተላለፈውን ዘገባ ዝርዝሩን ሰለሞን አባተ ለመጽሄት እንዲህ አዘጋጅቶታል። የዩናይትድ ስቴትስ ፕሬዚደንት በየአመቱ ለተወካዮች ምክር ቤቱ ወይም ለኮንግረሱ ጥምር ጉባኤ የሚያደርገው ንግግር ስቴት ኦፍ ዘ ዩኒየን አድሬስ ይሉታል። እንደ ታላቅ በዓል እየታየ የሚጠበቅ ዕለት ነው። ከሀገሪቱ ፕሬዚደንታዊ ምርጫ ቀጥሎ ያለ የፖለቲካ በዓል መሆኑ ነው። በጉጉት በቀጠሮ ይጠበቃል፣ ይከበራሉ። ተወካዮቹ የፕሬዚደንታቸው ንግግር ባረካቸው ውስጣቸውን ባቀጣጠለው ቁጥር ቁጭ ብድግ እያሉ አክብሮታቸውን የሚገልጹበት በደመቁና በተራዘሙ ጭብጨባዎች የሚያደምቁበት በዓል ነው። የፕሬዚደንቱ ንግግር ትክክል ነው ብሎ እስካመነ ድጋፉን ለመስጠት የተቃዋሚ ፓርቲ አባል መሆን በአሜሪካዊ ፖለቲካ መደናቀፍ አይሆንም። ደግሞ ካልጣመው ተቃውሞውን በተለያዩ መንገዶች ለመግለጽ የፕሬዚደንቱ ፓርቲ አባል መሆኑ አያግደውም። የሰለጠነው የአሜሪካ ፖለቲካ አባዜ ማነህ ሳይሆን ምን ትሰራለህ ነው ምሱ። በእርግጥ ያለፉ ሁለት ዓመታት የፓርቲ ወገናዊነት በርትቶ ታይቶባቸዋል። በዚህ ዓመት የተወካዮች ምክር ቤቱ አባላት አቀማመጥ ለወትሮ ፕሬዚደንቱ ንግግር ሲያደርግ ከሚቀመጡበት የተለየ ነው። በዚህ ምክር ቤት ውስጥ ትናንት ምሽት ላይ አንድ የተወካይ ወንበር ባዶ ነበር። ዴሞክራቷ የአሪዞና እንደራሴ ገብርኤል ጊፎርድስ በቅርቡ ስድስት ሰዎች በተገደሉበት ጥቃት በጥይት ራሳቸው ላይ ተመትተው በሕይወት ቢተርፉም በደረሰባቸው ከባድ ጉዳት ምክንያት በተጠናከረ ክትትል ላይ ይገኛሉ። በመሆኑም በጋራው ስብሰባ ላይ አልተገኙም። በዚህም ምክንያት ተወካዮቹ ለወትሮ ጎራ ለይተው ጥግና ጥግ ይዘው በግራና በቀኝ የሚቀመጡበትን ዘልማድ ትተው ተመሳቅለው ነበር የተቀመጡት። ያ የጥይት ጥቃት ታዲያ የአሜሪካ ፖለቲካ ስልጣኔ እንዲላበስ እንደገና ስልጣኔ ሊሰርጽበት እንደሚገባው ያሳሰበ ነበር። ለነገሩ ፕሬዚደንቱ ከጀርባቸው የተቀመጡት አዲሱ የምክር ቤቱ አፈ ጉባኤና ምክትል ፕሬዚደንቱም እንደ ልማዳቸው ሁሉ የየፓርቲያቸውን ወገን የሚጠቁሙ ሰማያዊና ቀይ ክራባቶችም አልነበሩም ደረቶቻቸው ላይ የተንጠለጠሉት። ይበልጥ የሰከነ ይመስል ነበር የትናንቱ ስብሰባ። በዚህ ሁኔታ ነበር የምሽቱ ሚሊዮኖች አሜሪካውያን በቴሌቪዥን በራዲዮና በኢንተርኔት በቀጥታ የተከታተሉት የፕሬዚደንት ባራክ ኦባማ የዘንድሮው ሁለተኛ ዓመታዊ ንግግራቸው የተካሄደው ፕሬዚደንቱ ለትምህርት ጥራት መጨመርና መጠናከር፣ ለመሠረተ ልማት ግንባታና ለሳይንሳዊ ፈጠራዎች መስፋፋት ይበልጥ መዋዕለ ንዋይ ይመደብ ዘንድ ጠይቀዋል። አሜሪካ በፈጠራው በትምህርቱ፣ በግንባታዊው ዓለም ልሂቅ ልትሆን ይገባታል ብለዋል። አሜሪካ ለሥራ በዓለም እጅግ የተመረጠች ስፍራ ማድረግ አለብን። ለጉዳዮቻችን ኃላፊነት ወስደን መንግሥታችንን መለወጥ አለብን። ሕዝባችን ሊበለጽግ የሚችለው በዚህ መንገድ ብቻ ነው። የወደፊት ጣፍንታችን የምንቆጣጠረውም በዚሁ መንገድ ነው። ፕሬዚደንቱ በሕግ መምሪያውና በሕግ መወሰኛው ጥምር ጉባኤ ላይ ያደረጉት የትናንት ንግግር ብዙውን ትኩረት የሰጠው ለሀገራቸው የውስጥ ጉዳዮች፣ በተለይ ደግሞ ለምጣኔ ሀብቱ ነው። ይበልጥ ተስፈኝነትና ጽናት የተንጸባረቀበትም ነበር የፕሬዝደንቱ ቋንቋ ስለ ኢኮኖሚያቸው ማንሰራራትና ማገገም ሲናገሩ We are poised for progress. Two years after the worst recession most of us have ever known. አሁን መራመድ ጀምረናል። ብዙዎቻችን ከምናውቀው እጅግ የከፋው ውድቀት የታየባቸውን ሁለት ዓመታት ዘልቀን የአክሲዮን ገበያው እንደገና መድራት ጀምሯል። የኩባንያዎቹ ትርፎች ተነስተዋል። ኢኮኖሚው እንደገና እያደገ ነው። ይሁን እንጂ በሌላ በኩል ደግሞ የሥራ አጥነቱ መጠን አሁንም ያሻቀበ መሆኑን ያልካዱት ፕሬዝደንት ኦባማ መሪዎች ለሥራ ፈጠራ በርትተው እንዲሰሩ አሳስበዋል። የአሜሪካን የተፎካካሪነት አቅም ለማሳደግ ያስችላል ብለው ካስቀመጧቸው ትልሞች መካከል በምርምርና ልማት፣ በተለይም በንጹሕ የኃይል ቴክኖሎጂ ላይ ተጨማሪ መዋዕለ ንዋይ መመደብን አስፈላጊነት በአጽንኦት አንስተዋል። የአሜሪካ ትምህርት ቤቶችና ኮሌጆች ከእንግዲህ መሻሻል አለባቸው ብለዋል። ፕሬዚደንቱ መሠረተ መጠናከርና ማደግ መንግስቱ መለወጥ አለበት። ለዚህ ያበቃል ያሏቸውን አዳዲስ የፌዴራል ተግባር ሐሳቦችም አቅርበዋል። ለፕሬዚደንቱ ንግግር የሪፐብሊካን ፓርቲው ተወካይና እንደ ራሴ የምክር ቤቱ የበጀት ኮሚቴ ሊቀመንበር ፖል ራያን መልስ ሲሰጡ ፕሬዚደንቱ በበዛ የወጪ ልማዳቸው እንደቀጠሉ ናቸው ብለዋል። ኢኖቬሽን ኮምፒቲቭነስ and wise consumer choices has never worked ፈጠራን ተፎካካሪነትንና ብልህነት ያለው የሸማች ምርጫን ማበረታታትና ለማሳደግ በቢሮክራሲው ላይ መመርኮዝ ሰርቶ አያውቅም፣ አሁንም አይሰራም። አዲስ መንገድ መቀየስ ይኖርብናል። ፕሬዚደንቱ የመንግስቱን የሲቪል ወጪ ለመጪዎቹ አምስት ዓመታት አሁን ካለበት መጠን ለመቀነስ መወሰናቸውን በንግግራቸው ላይ አመልክተዋል። ይህ ውሳኔያቸው ታዲያ ለመጪዎቹ አምስት ዓመታት የሚዘልቅና በአስሩ ዓመታት ከበጀት ጉድለቱ አራት መቶ ቢሊዮን ዶላር የሚጨልፍ እንደሆነም ጠቁመዋል። ኦባማ ንግግራቸውን ከማድረጋቸው በፊት አስተያየታቸውን የሰጡት አዲሱ አፈ ጉባኤ ጆን ቤነር፣ ፕሬዚደንቱ ያቀረቡት ሀሳብ በቂ አይደለም ብለዋል። አነጋጋሪውን የዩናይትድ ስቴትስ የኢሚግሬሽን ፖሊሲ ለመለወጥ ዋሽንግተን በርትታ መስራት አለባት ብለዋል። ክርክሩ ከባድ እንደሚሆንና ጊዜም እንደሚወስድ አውቃለሁ። በዚህ ምሽት ግን ያንን ጥረት ለመጀመር እንስማማ። የምርምር ተቋሞቻችንን የሚያሟሉን ችሎታ ያላቸውን፣ ኃላፊነት የሚሰማቸውን ወጣት ባለሙያዎች ማባረራችንን እናቁም። ይህችን አገር ይበልጥ ሊያበለጽጓት የሚችሉ አዲስ ንግግርና ስራ እንጀምር። አሜሪካ ዛሬ በዓለም አቀፍ ደረጃ ያላት ተደማጭነት መሻሻሉን ፕሬዚደንት ኦባማ በውጭ ጉዳዮች ላይ ሲያተኩሩ ተናግረዋል። የኢራቅ ጦርነት ማብቃቱን፣ የአፍጋኒስታን ጸጥታ ጉዳይ ወደ አፍጋናውያን እጅ እየተሸጋገረ መሆኑን የአልቃይዳ መረብም እየተሸነፈ መሆኑን ጠቁመዋል። And we've sent a message from the Afghan border to the Arabian Peninsula, to all parts of the globe. We will not relent, we will not waver, and we will defeat you. ከአፍጋን ድንበሮች እስከ አረቢያ ልሳነ ምድር ወደ ሁሉም የዓለም ጥግጋት አንድ መልእክት እንዲደርስ አድርገናል። ፍንክች አንልም፣ አንናወጥም፣ እናሸንፋቸዋለን። ቱኒዚያን በጀመሩት የዲሞክራሲ መነሳሳታቸው ዩናይትድ ስቴትስ ከጎናቸው እንደምትቆም ፕሬዚደንቱ አረጋግጠውላቸዋል ለቱኒዚያውያን በደቡብ ሱዳን የተካሄደውን ውሳኔ ሕዝብ ሰላማዊ ድምፅ አሰጣጥም አድንቀዋል። ጎህ ሲቀድ በሺዎች የሚቆጠሩ ተሰልፈው ነበር። ሰዎች በየመንገዱ ይደንሱ ነበር። በጦርነቱ አራት ወንድሞቹን ያጣ አንድ ሰው እንዲህ አለ። ከሕይወቴ በሚበዛው ይህ ስፍራ የጦርነት ዐውድ ነበር። አሁን ነፃ መሆን እንፈልጋለን። ሚስተር ኦባማ በመጪው መጋቢት አጋማሽና መጨረሻ አካባቢ ወደ ብራዚል፣ ቺሌና ኤል ሳልቫዶር እንደሚጓዙ ተናግረዋል። ከደቡብ ኮሪያ ጋር የተፈራረሙትን የነፃ ገበያ ስምምነት ምክር ቤቱ እንዲያጸድቅላቸው ጠይቀው በተመሳሳይም ከፓናማና ከኮሎምቢያ ጋርም የመፈራረም ሀሳብ እንዳላቸው ተናግረዋል ፕሬዚደንቱ ኦባማ በትናንት ንግግራቸው ካላነሷቸው ጉዳዮች መካከል ብዙዎች ሲጠብቁ የነበረው የመካከለኛው ምስራቅ የሰላም ሂደት ጉዳይ ይገኝበታል። ፕሬዚደንት ኦባማ ትናንት ላቀረቧቸው ትልሞቻቸው ህዝባዊ ድጋፍ ለማሰባሰብ ዛሬ በጀመሩት ዘመቻ ወደ ሰሜን ማዕከላዊቱ ግዛት ዊስኮንሰን ተጉዘዋል።